ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከተለያዩ ፓርቲዎችና ባለድርሻ አካላት ተወያይቶ ምህዳሩን ለማስፋት የተያዘ እቅድም እንደ እቅድ እንደግፈዋለን። ይሄ ነገር ወደ ትግራይ ስናመጣው የፖለቲካ እስረኞች አልተፈቱም። ምህዳርም ያው እንደተለመደ ነው። ሚዲያዎችም በነጻነት እንዲ እንቀሳቀሱ አይፈቀድላቸውም። ስለዚህ በትግራይ ከኢትዮጵያ እየተለየና በድሮ መንገድ እየተሄደ መሆኑ ለመመላከት ሞክረናል። የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው። ከዜናው በኋላ ይመለሳሉ። ጤና ይስጥልን። እንደምናመቻችሁ ክቡራት ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ነሐሴ 29 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን፣ ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ አክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ እንዲሆኑ በፕሬዝደንት ዶናልድ ትራምፕ የተሰየሙት ብሬክ ካቫኖን ለማጸደቅ ወይም ላለማጽደቅ በሀገሪቱ ምክር ቤት አባላት የሚደረገው የመስማት ሂደት ዛሬ በአጨቃጫቂ መልኩ ተጀምሯል። ሰልፈኞች የእሳቸውን መሳየም ተቃውመዋል። ካቫኖ በዋይት ሀውስ ይሰሩ በነበረበት ጊዜ ስላከናወኗቸው ተግራቦች የሚገልጹ በብዙ ሺ የሚቆጠሩ ገጾች ያሏቸው ሰነዶች ይፋ ከሚሆኑ እስከሚሆንበት ጊዜ ድረስ የመስማቱ ሂደት እንዲዘገይ ዲሞክራቶች ጠይቀው አልተሳካላቸውም። ካቫኖ በ2000 ዓመታት ውስጥ የፕሬዚደንት ጆርጅ ቡሽ ጽህፈት ቤት ጸሐፊ ሆነው ይሰሩ በነበረበት ወቅት ስለተሰሩት ነገሮች የሚገልጹ ሰነዶች እንዳይወጡ የዋይት ሀውስ ቤተ መንግስት ደብቋል በማለት ዲሞክራቶች የምክር ቤት አባላት አማረዋል። ዲሞክራቶቹ ሰነዶችን ማየት የፈለጉት በማወቅ ላይ የተመሰረተ ጥያቄ ለማቅረብ እንዲመቻቸው መሆኑን አስገንዝበዋል። የሀካኒ መረብ የተባለውን በአፍጋኒስታን እጅግ የሚፈራ የታሊባን ቡድን የመሠረተው ሰው ከረጅም ጊዜ በኋላ ዛሬ አርፏል። የታሊባን ቃል አቀባይ ዛቡላ ሙጃሂድ ዛሬ ባወጣው መግለጫ የጃላሉዲን ሀካኒያንን መሞት አረጋግጧል። ስለ ጂሃዳዊ ትግሉ በመግለጽም ለጂሃድ አፍቃሪ ቤተሰቡ ሀዘኑን ገልጿል። ሐካኒ አመጽ ውስጥ የገባው የአፍጋኒስታን ጂሃድ እንደ አውሮፓን ደመና አቆጣጠር በ1980ዎቹ ዓመታት ሶቪየት ኅብረትን ይዋጉ በነበረበት ወቅት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ፣ ሩሲያና ኢራን በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ቢያጠቁ ትልቅ ሰብአዊ ስህተት ይፈጽማሉ በማለት አስጠንቅቋል። ሩሲያና ኢራን በሰዎች ላይ ከፍተኛ ስቃይ ሊያደርስ በሚችል ጥቃት ውስጥ ቢሳተፉ ትልቅ ስህተት ይሰራሉ በብዙ መቶ ሺህ የሚቆጠሩ ሰዎች ሊያልቁ ይችላሉ። ስለሆነም ይህን አታድርጉ ሲሉ ትላንት ማታ በትዊተር አስጠንቅቀዋል። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ለማስመለስ በማቀዷ ሩሲያ ዛሬ ድጋፏን ገልጻለች። ኢራንም ትላንት የድጋፍ ድምፅ አሰምታ ነበር። የመጨረሻው በአማጽያን ቁጥጥር ስር ያለ ክልል ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ኢድሊብ የአሸባሪዎች ሰፈር ነው፣ የሶሪያው ግጭት የፖለቲካ መፍትሄ እንዳያገኝ እንቅፋት ሆኗል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ትላንት ያወጣው መግለጫም ኢድሊብ ከአሸባሪዎች ነፃ መሆን አለበት ይላል። የኢራን የውጭ ጉዳይ ሚኒስትር መሐሙድ ጃቫድ ዘሪፍ ትላንት ሶሪያን በጎበኙበት ወቅት ኢድሊብ ወደ ሶሪያ ህዝብ ቁጥጥር መመለስ ይኖርበታል፣ የመልሶ ግንባታ ተግባርና የስደተኞች መመለስም መቀጠል አለበት ሲሉ ዛሪፍ መናገራቸውን የኢራን ሚዲያ ጠቅሷል። ኢድሊብ ውስጥ ሶስት ሚሊዮን ህዝብ ይኖራል። ሶሪያ በክልሉ ወታደራዊ ጥቃት ብትከፍት ሊከተል የሚችለው ሰብአዊ ቀውስ እንደሚያሳስበው የተባበሩት መንግስታት ድርጅት ገልጿል። ሊቢያ የሚገኘው የዩናይትድ ስቴትስ ኤምባሲ በእሳት ተቃጠለ በሚል ቀደም ብሎ የወጣው ዜና ሐሰት መሆኑን ኤምባሲው አስታወቀ። ይህ ዜና የተሰማው በደቡብ የሀገሪቱ ወረዳዎች ውጊያ እየተካሄደ ባለበት ወቅት መሆኑ ነው። በዚህ ከሳምንት በላይ በተካሄደ ውጊያ ሃምሳ ሰዎች መሞታቸውን የሊቢያ ባለሥልጣናት ተናግረዋል። የኤድዋርድ ዩሬኒየን ዘገባ ይቀጥላል። ተፋላሚ ወገኖች አደብ እንዲገዙ የተባበሩት መንግሥታት ድርጅት እያሳሰበ ነው። ጦርነቱ የሚካሄደው ደቡብ ሊቢያ በሚገኘው አሮጌው አየር ማረፊያ እንደሆነም ታውቋል። ሰራተኞች በሌሉበት በአንድ የዩናይትድ ስቴትስ ኤምባሲ ቅጥር ግቢ የእሳት ቃጠሎ መነሳቱም ተነግሯል። ኤምባሲው ግን በትዊተር ገጡ እንደገለጠው ህንፃው ላይ ጉዳት አልደረሰም። የሊቢያው ኦብዘርቨር ከህንፃው አካባቢ ጢስ ሲወጣ የሚያሳይ ፎቶ አውጥቷል። ሌሎች ዘገባዎች ደግሞ ህንፃው እንደተቀጣጠለ ነው የሚያወሱት። ሰባተኛው ቢርጌድ ከተባለው የሊቢያው ታርሆዋና ከተማ በተሰማ ቃል መተላለፊያ መንገድ እንደነበር ተመልክቷል። ሌሎች ይህን ሐቅ ያስተባብላሉ። ከባድ ውጊያ እንደነበር ነው የሚያወሱት። ባለፉት ሰባት ቀናት በስትራቴጂካዊቷ ያርሙክ ወታደራዊ ካምፕ ውስጥ ከባድ ውጊያ እንደተካሄደም ተነግሯል። ሙሐመድ ካላሽ የተባለ አንድ የሲቪል ማኅበረሰብ አባል ለቪኦኤ ሲናገር የጸረ አውሮፕላን ተኩስና የአውቶማቲክ ጦር መሳሪያ ድምፅ እንደሰማ ይናገራል እናም ምድር ቤት ውስጥ እንደተደበቀ ገልጧል። የተባበሩት መንግሥታት ድርጅት ልዩ መልእክተኛ ጋሳን ሳላሜ ተዋጊዎቹ ወገኖች አደብ ገዝተው ጦር መሣሪያዎቻቸውንም እንዲያስቀምጡና ወደ ሰላማዊ ውይይት እንዲገቡ ተናግረዋል። እስካሁን ግን ማናቸውም ወገኖች ወደ ውይይት መምጣታቸው አልተረጋገጠም። በተባበሩት መንግሥታት ድርጅት ተጨማሪ ማሳሰቢያ መሠረት በሰላማዊ ሕዝብ ላይ ተርታ ወይም ወገን የማይለይ የጅምላ ጥቃት እንዳይካሄድና አገር ውስጥ የተፈናቀሉ ሰላማዊ ሰዎችንም እንዳይጎዱ ጥሪ እየቀረበ ነው። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ በፓኪስታን የመጀመሪያ የከፍተኛ ደረጃ ኦፊሴላዊ ጉብኝት ያደርጋሉ። አዲስ ከተመረጠው መንግሥት መሪዎች ጋር ኢስላማባድ ተገናኝተው ይነጋገራሉ ተብሏል። ባለፈው ዓመት የሁለቱ ሀገሮች ግንኙነት ሻክሮ የመጨረሻ ደረጃ ላይ ደርሶ እንደነበር አይዘነጋም። ክልላዊ አሸባሪነትን እንዴት መዋጋት አለብን በሚለው ነጥብና በአፍጋኒስታን ለአስራ ሰባት ዓመታት ያህል የዘለቀውን ግጭት ማቆምን አስመልክቶ ሁለቱም ሀገሮች የተለያዩ አቋሞች ይዘው ቆይተዋል። ዩናይትድ ስቴትስና ፓኪስታን አሸባሪነትን በመታገል ጥረት አጋርነት ቢኖራቸውም ውስብስብ የሆነው ግንኙነታቸው በዚሁ ጉብኝት እንዲፈታ ብዙም አይጠበቅም። ትላንት በእሳት ጋይቶ ከወደመው የብራዚል ብሔራዊ ቤተመዘክር የተረፈ ነገር ካለ ለማየት የእሳት አደጋ ሰራተኞች እየፈለጉ ናቸው። የማይተኩ የሀገሪቱን ታሪክ የሚያንጸባርቁ ሰፊ ይዘት የነበራቸው የቅርሳ ቅርስ ስብስቦች በነው መቅረታቸው የሀገሪቱ ሕዝብ ከፍተኛ ሐዘን እንደተሰማው ተገልጿል። የ200 ዓመታት ዕድሜ ያለው ቤተ መዘክር በአሜሪካ ሀገሮች ባልታየ መልኩ የረጅም ጊዜ እድሜ ያለው የሰው ቅሪት አካልን የመሳሰሉ ብራዚል ውስጥ ከተገኙት ትልቁ የሆነው ሜቶራይት፣ የታሪክ ማስታወሻዎች፣ የአንትሮፖሎጂና ሌሎችን በርካታ ቅርሶችን የያዘ እንደነበር ታውቋል። የአሜሪካ ድምፅ ዘጋቢ ዝላቴ ካሆክ ዝርዝርን ይዛለች። ሰለሞን ክፍሌ ያቀርበዋል። ሚውዚየሙ ለጎብኚዎች እሁድ ማታ ከተዘጋ በኋላ አደጋ ተከላካዮች እሳቱን ለማጥፋት ሌሊቱን ሙሉ ታግለዋል። የሪዮ ዲ ጀኔሮ ፌዴራል ዩኒቨርሲቲ አካል የሆነው 200 ዓመታት ዕድሜ ያለው ተቋም አንዳንዶቹ በቀድሞው የብራዚል ቅኝ ገዢ በፖርቱጋል መሪዎች በ19ኛው ክፍለ ዘመን የተመለሱትን ጨምሮ በውስጡ 20 ሚሊዮን ልዩ ልዩ ቅርሳ ቅርሶች አሉት። ጃው ካርሎስ ናራ የዩኒቨርስቲው ኃላፊ ያስረዳሉ። በዚህ ተቋም ውስጥ እንዳለ ያለው ታሪካችን ነው፣ ሳይንሳዊ ታሪካችን፣ በጽሑፍ የተሰፈሩ ታሪካችን፣ ከንጉሣውያን ዘመን የወረስናቸው ታሪኮች በሙሉ በዚህ ስፍራ ነው ያሉት። ፈጽመው መተኪያ የሌለው ሀብት ነው የጠፋው ሲሉ ነው ያስረዱት። የሪዮ ዲ ጄኔሮ ብሔራዊ ሚውዚየም በተጨማሪ ዐሥራ ሁለት ሺህ ዓመት ያለውና በአህጉሪቱ በዕድሜው የገዘፈ አጽም መቀመጫ ነው። በሙዚየሙ ውስጥ በ1784 ዓ ም እንደ ወደቀ የሚነገር የተወርዋሪ ኮከብ ስባሪ ይገኛል። የከተማዋ እሳት አደጋ መከላከያ ኃላፊ ሲናገሩ በእሳት ከጋየው ቤተመዘክር ሕንፃ ውስጥ የተረፈ ነገር ካለ እንዲያወጡ ባለሙያዎች ተጠርተዋል ብለዋል ሮቤርቶ ሮባዲ በዚህ ቅርሶችን የማዳን እርብርቦች የሙዚየሙ ሠራተኞች ይሳተፋሉ። ሥራው በጣም ረጅም ጊዜ የሚጠይቅ ይመስለናል። ወደፊትም ታሪካዊ ዋጋቸው እንደተጠበቀ ያሉ ቅርሶችን ከአመድ ውስጥ ማውጣት አስቸጋሪ ይሆናል ነው ያሉት። መንግሥት ለሙዚየሙ ደህንነት መጠበቂያ የሚሆነውን አስፈላጊ ገንዘብ ባለመመደቡ ምክንያት የደረሰ አደጋ ነው ሲሉ የተቆጡ ብራዚሊያውያን ትላንት በብዛት ወጥተው የተቃውሞ ሰልፍ አካሂደዋል። ቮይስ ኦፍ አሜሪካ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ለምሳሌ የወሰንና የማንነት ጥያቄ እናንሳ። ይሄ ጉዳይ እንደገና እንዲስተካከል እናደርጋለን ነው የሚሉ ያም ህገ መንግስቱ መሰረት አድርጎ ነው የሚሉ እንግዲህ ይሄ ህገ መንግስት የረቀቀው በ1987 ነው። ክልሎቹ የተከለሉት ከዛ በፊት ነው። ይሄ ማለት እንግዲህ በተለይ የአማራ ህዝብ ውክልና ባልነበረበት ተሳትፎ ባልነበረበት ጊዜ ነው። ስለዚህ በአደን ተጨንቆ ህዝቡን ፈርቶ ያወጣው መግለጫ እንዲህ ከልቡን የሚል እምነት የለም። በቅርቡ በአደን ያወጣውን መግለጫ ከደመደሙልን አንዱ ናቸው። በኋላ ይደመጣሉ። አሁን የዕለቱ አብይ ርዕስ ይቀርባል። በትላንትናው ዕለት የታሰሩት የአየር ትራፊክ ተቆጣጣሪዎች ዛሬ ፍርድ ቤት ቀርበዋል። ዘጠኙ የአየር ትራፊክ ተቆጣጣሪዎች የታሰሩት አድማ በማስተባበር ኢኮኖሚውንና የሀገሪቱን ገጽታ የሚጎዳ ተግባር ፈጽመዋል በሚል በመጠረጠራቸው እንደሆነ የፌዴራል ፖሊስ አስታውቋል። ጥያቄው ምን እንደሆነ፣ አድማው የሁላችንም ነው ያሉ ሌሎች የአየር ትራፊክ ተቆጣጣሪዎች ግን ዘጠኙ ብቻ ለምን እንደታሰሩ እንዳልገባቸው ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጥቅማ ጥቅምና የደሞዝ ጭማሪ የጠየቁ የአየር ትራፊክ ተቆጣጣሪዎች የጠሩት የስራ ማቆም አድማና ውዝግቡ እነሆ እስካሁንም ቀጥሏል። የፌዴራል ፖሊስ ይህንን አድማ አስተባብረዋል፣ በኢኮኖሚና በአገር ገጽታ ላይም ጉዳት አድርሰዋል በሚል የጠረጠራቸውን ዘጠኝ የአየር ትራፊክ ተቆጣጣሪዎች በትናንትናው ዕለት በቁጥጥር ስር መዋሉን አስታውቋል። በዛሬው ዕለት ፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረቡት እነዚሁ ተጠርጣሪዎች የተጨማሪ ሰባት ቀናት የምርመራ ጊዜ እንደተጠየቀባቸው ባልደረቦቻቸው ገልጸዋል። ለመስከረም ሁለት ተጨማሪ ቀጠሮ መያዙንም ነው ያመለከቱት። ዛሬ ፍርድ ቤት የቀረቡት ቁምላቸው መሸሻ፣ ሳሙኤል መንግስቱ፣ ተመስገን ቂጢሳ፣ ደረጀ ለማ፣ ዳንኤል አስፋው፣ መቅደላዊት አማኑኤል፣ ሳምራዊት ጳውሎስ፣ ናትናኤል አሽኔና ዳግም እሼቴ የተባሉት መሆናቸውንም ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምፅ እንዳስረዱትም ካለፈው ሰኞ ጀምሮ የተጠራው አድማም ሆነ የተነሳው ጥያቄ የሁሉም ባልደረቦቻቸው ጥያቄ ነው። አድማውን ለማድረግ የፈረሙትም ሰባ አራት ሰዎች ናቸው። ለምን ዘጠኙ ብቻ ተነጥለው እንደታሰሩም አልገባንም ብለዋል የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምፅ ሲናገሩ የትራፊክ ተቆጣጣሪዎቹ የታሰሩበትን ምክንያት ያብራሩት እንደሚከተለው ነው። የመያዛቸው ምክንያት አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ እኔ ኔጎሽት ሲደረጉ ነው የቆዩት። ላለፉት ሲደራደሩ ሀያ ቀናት ና አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት። ጥያቄያቸው በአብዛኛው የደሞዝና የደሞዝ ጥያቄ አይነት ነገር ነው። ሞሮፍ የደሞዝ ጥያቄ ነው። እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ማተክል አይደለም ማቆም የለባቸውም። አንደኛ ይሄ አንድ አውትሌት ነው የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ ድርሶ ጫና ቀላል አይሆንም። ሁለተኛ ከሀገሪቱም ከሀገሪቱም አጠቃላይ ናሽናል ኢንትረስት ጋራ ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አይችሉም ተብሎ ተነግሯቸዋል እና ይህንን ዲፋይ አርገው እነሱ በስራ ማቆም አድማው ጸንተው መጀመራሽ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዛ አዘው የተወሰኑ ሪንግ ሊደሮቹ ሞቢላይዛ አዘው ወደ ስራ ማቆም አድማ ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ በአጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል። ለአለም አቀፍ ተቋማት፣ ለአለም አቀፍ ተቋማት፣ ለተለያዩ ድርጅቶች እና ይሄ ደግሞ ፒውርሊ አጌንስት ከናሽናል ኢንትሬስት ከናሽናል ሴክዩሪቲ ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ እና በዛ ሴንስ ተገቢ ያልሆነ ነገር ነው። በሀገር በሕዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም ነው። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛውም የሚከተለውን ብለው ነበር። እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው ይቅርታ የሚሉት መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑም ቢያምንም ጥቂት ሰዎች ግን አንደኛ፣ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ፣ እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው አለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም ያሳስር እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋራ የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ የተወሰኑ ጥቂት ሰዎች የሚሰሩት ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ ቤት እያለንም አድማው በተለይ በዚህ ሰዓት መጠራቱ ሊያስከትል የሚችለውን ሁኔታ በተመለከተ የጠየቅኳቸው የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ባለፈው ሳምንት ይህንን ተናግረው ነበር። ሰራተኛው ደግሞ ያለበት ጫናና የደረሰበት መገፋትና ብሶት ከመቆጣጠር በላይ ከአቅሙ በላይ ሆነበትና ይህን ደግሞ ስራ እየሰሩ በዚህ አይነት ሁኔታ ላይ ስራው በራሱም አስጨናቂና ከባድ ነው። ይህን እንደገና ኢኮኖሚካል ተጠቃሚ ሳይሆን እንደገና የስራ በደል እየመጣበት ይህንን ስራ ከዚህ በላይ ገፍቶ መሄድ ስለከበደው ነው። ምክንያቱም ለማሳያ ነት ያክል ብን ብነው ባለፉት አስር አመታት ወደ ሀምሳ ልምድ ያላቸው ባለሙያዎች ስራውን ለቀው ሄደዋል። ለምንድነው ተገፍተው እዚህ ላይ መቆየታቸው ከብዷቸው ነው። ወደዛ ሄዱትና ከጊዜው ጋር ጊዜው ሰራተኛ አብዛኛው ሰራተኛ ያናል ግን በቃ በዚህ ሁኔታ መቀጠል አልችልም ብሎ ነው። ወደዚሁ ሄደው ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምጽ ሲናገሩ፣ መብታቸውን በመጠየቃቸው እየደረሰባቸው ያለው ጫና ከፍተኛ መሆኑን አስረድተዋል። ወደ ስራ መመለስ የሚችሉት ጥፋተኛ መሆናቸውን የሚገልጽ ደብዳቤ ሲፈርሙ ብቻ እንደሆነ ሲነገራቸው መቆየቱን ለምሳሌ ከመካከላቸው አንደኛው ተናግረዋል። ወደ አስር ከሚጠጉ ሰዎች በስተቀር ሌሎቻችን ለመፈረም ፈቃደኛ ሳንሆን ቆይተናል ሲሉም አስረድተዋል። በተለይም ዛሬ ከምሳ ሰዓት በፊት እኛ ደብዳቤውን ከፈረምን ዘጠኙ ባልደረቦቻችን ሊፈቱ እንደሚችሉ ተነግሮን ነበር ባይ ናቸው። በተሰጠን ተስፋ ምክንያትም የቀረነው በሙሉ ደብዳቤውን ፈርመናል ብለዋል። ይህም ሆኖ ግን ባልደረቦቻቸው አለመፈታታቸውን በማስታወስ ከአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ወደ መጽሔት ክፍለ ጊዜ ተሸጋግረናል። የዓረና ለሉዓላዊነትና ዲሞክራሲ ፓርቲ ሥራ አስፈጻሚ ኮሚቴ ባለፈው ቅዳሜና እሁድ መደበኛ ስብሰባውን አካሂዷል። በስብሰባውም የፓርቲውን የስድስት ወራት ሥራ አፈጻጸምና ወቅታዊ አገራዊ ፖለቲካዊ ሁኔታዎችን መገምገሙን የፓርቲው የሕዝብ ግንኙነት ኃላፊ አቶ አምደም ግብረ ዛሬ በሰጡት መግለጫ ተናግረዋል። በአንዳንድ የሀገሪቱ አካባቢዎች የሚታዩ ብሔር ተኮር ጥቃቶች መፈጸምና የመንጋ ፍትህ አካሄድን ፓርቲው እንደሚያወግዝም አስታውቀዋል። የኢትዮ ኤርትራን የሰላም ሂደት አስመልክቶ ስራ አስፈጻሚ ኮሚቴ መወያየቱን ያነሱት አቶ አምዶም የሰላም ሂደቱን ፓርቲው እንደሚደግፈውና ይህ የሰላም ሂደት ህዝብን ባማከለ መንገድ መፈጸም እንዳለበት ያምናል ብለዋል። ዶክተር አረጋዊ በርሀ በዶክተር አረጋዊ በርሀ ከሚመራው የትግራይ ዲሞክራሲያዊ ትብብር ፓርቲ ጋር ውህደት ወይም ግንባር ለመፍጠርም ውይይት ተጀምሯል ብለዋል። ሙልጌታ ጽበሀ ከመቀለ የላከው ዝርዝር ዘገባ ቀጥሎ ይሰማል። የአረና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴ በዓመት ሁለት ጊዜ መደበኛ ስብሰባውን እንደሚያካሂድ የገለጹት የፓርቲው የህዝብ ግንኙነት ኃላፊው አቶ አምዶም ገብረ ስላሴ ኮሚቴው የፓርቲው የስድስት ወራት አፈጻጸም፣ በተጨማሪም ወቅታዊ የክልሉና ሀገራዊ ሁኔታዎችን አስመልክቶ መወያየቱን ገልጿል። በሀገር አቀፍ ደረጃ ከቅርብ ጊዜ ወዲህ በሚዲያ ነጻነት፣ የፖለቲካ ፓርቲዎች እንቅስቃሴ፣ የእስረኞች መፈታት ለውጥ የመጣ ነው። ይህንን ለውጥ ግን በትግራይ ክልል በጣም የዘገ ቆየ መሆኑን ኮሚቴውን መገምገሙን ገልጸዋል። ዶክተር አብይ አህመድ ወደ ስልጣን መምጣት ተያይዞ በኢትዮጵያ የተወሰነ ለውጦች አሉ። በተለይ ነጻ ፕሬስ መፍቀድ ተያይዞ የተለያዩ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የሚፈቅደውን ሲቪክ ማህበራት በነጻነት እንዲደራጁ መፍቀድን፣ አፋኝ የሆኑ አዋጆች እንዲወገዱ በማድረግ ላይ፣ የፖለቲካ እስረኞች በመፍታት ላይ የተሰራ ስራ አዎንታዊ ነው የሚል እምነት አለን። ሌላው ደግሞ እንደ ጥሩ እቅድ የምንወስደው ደግሞ የፖለቲካ ምህዳሩን ለማስፋት ከተለያዩ ፓርቲዎችና ባለድርሻ አካላት ተወያይቶ ምህዳሩን ለማስፋት የተያዘ እቅድም እንደ እቅድ እንደግፈዋለን። ይሄ ነገር ወደ ትግራይ ስናመጣው የፖለቲካ እስረኞች አልተፈቶም። ምህዳርም ያው እንደተለመደ ነው። ሚዲያዎችም በነጻነት እንዲንቀሳቀሱ አይፈቀድላቸውም። ስለዚህ በትግራይ ከኢትዮጵያ የተለየና በድሮ መንገድ እየተሄደ መሆኑ ለመላከት ሞክረናል። የስራ አስፈጻሚ ኮሚቴው ከተወያየባቸው አንዱ ብሔር ተኮር ጥቃት በሀገሪቱ መበራከቱን አስመልክቶ መሆኑን ይህንንም ፓርቲው በጥብቅ እንደሚኮንነው ገልጸዋል። በብሔር ምክንያት የተፈናቀሉ የትግራይ ተወላጆችም የክልሉ መንግስት ትኩረት አድርጎ ያገዛቸው አይደለም ያሉት አቶ አምዶም ከሁሉም በላይ ግን በህጋዊ መንገድ በፈለጉበት አካባቢ ሰርተው የሚኖሩበት ምህዳር ሊፈጠር ይገባል ብለዋል። ትኩረት ሰጥቶ ከተወያዩባቸውና ውሳኔ ካሳለፋቸው ጉዳዮች አንዱ ብሔር መሰረት ያደረገ ጥቃት በኢትዮጵያ በብዛት እንዳለና መኮነን እንዳለበት ነው። ይሄ የብሄር ግጭት በኢትዮጵያ በበርካታ ሚሊዮኖች ለመፈናቀል፣ ለሞትና ሌሎች ጉዳቶች ዳርገዋል። ስለዚህ ይሄ የብሔር መሰረት ያደረገ ጥቃት መቆም እንዳለበት ወስነናል። በተለይ ደግሞ በትግራይ ተወላጆች ላይ ዘግናኝ በሆነ ሁኔታ ባልተረጋገጠ ወንጀል ብሔራቸው መሰረት ያደረገ ጥቃቶች በተደጋጋሚ ሲፈጽምባቸውን ኖረዋል። ትግራዋይ በመሆናቸው ምክንያት መበደልም፣ መመታትም፣ መቀጥቀጥ፣ መፈናቅልም የለባቸውም የሚል እምነት አለን። ይሄ ደግሞ አረና ከሌሎች ኢትዮጵያውያን ጋር በመሆን እንደሚታገለውና እንደሚያወግዘው፣ ከዚህ ጋር በተያያዘም በአንዳንድ የሀገሪቱ አካባቢዎች የሚታየውን የመንጋ ፍትህ አካሄድ፣ ሰብአዊነትን የጎደለው አካሄድ በመሆኑ አረና አጥብቆ ያወግዘዋል ሲሉ ተናግረዋል። በኢትዮጵያ ባህል ያልነበረና ዘግናኝ በሆነ ሁኔታ እየቀጠለ ያለው የመንጋ ፍትህ ነው። ይሄ ጉዳይ ዜጎች ጥፋተኞች ይሁን አይሁን ሳይታወቅ በደመ ነፍስ እየተያዙ እየተሰቀሉ፣ እየተቀጠቀጡ፣ በድንጋይ እየተወገሩ ጥቃት ሲፈጸምባቸው ይታያል። ስለዚህ ይሄ ነገር መቆም አለበት ብለን እናስባለን። ብሔራቸው መሰረት አድርጎ የሚደረግ ማንኛውም ጥቃት መቆም አለበት። አረናም ይሄ ጉዳይ በጽኑ እንደሚታገለው ትኩረት አድርጎ አልፈዋል። አረና ከሌሎች ፓርቲዎች ጋር ያለው ግንኙነትን አስመልክቶ ኮሚቴው መወያየቱ አቶ አምደውን በመግለጫቸው ተናግረዋል። ፓርቲያቸው በዶክተር አረጋዊ በርሀ ከሚመራው የትግራይ ዴሞክራሲያዊ ትብብር ፓርቲ ጋር ለመዋሃድ ወይም ግንባር ለመፍጠር እየተወያየ መሆኑን አንስቷል። በተጨማሪም ከፓርቲያቸው ተመሳሳይ ፖሊሲና አቋም ከሚያራምዱ ፓርቲዎች ጋር ለመስራት ዝግጁ ነው ብለዋል። በአሁኑ ጊዜ ግን ህወሀትና አረና አንድ ሆኗል ተብሎ ወሬ እየተወራ ነው። ይህንንም ከሀቅ የራቀ ነው ብለዋል። በአይዲዮሎጂ ከማንመሳሰለው ፓርቲ ጋር አንድ መሆን አንችልም ሲሉም ገልጸዋል። የኤርትራ ጉዳይ አስመልክቶ ፓርቲው መወያየቱና የህዝብና ሀገርን ጥቅም ባስከበረ መልኩ የሰላም ሂደቱ መቀጠል አለበት ብለዋል አቶ አምዶም። በኢትዮ ኤርትራ ጉዳይ ላይ የተጀመረው የሰላም ጥረት እንደግፈዋለን። አረና ትግራይ በኢትዮጵያ እና በኤርትራ ህዝቦች ሰላማዊ የሆነ የዶሮ ግንኙነቱ እንዲቀጥል ይፈልጋል። እዚህ ላይ ትኩረት መሰጠት ያለበት ብለን የወሰንነው ነው ደግሞ በሁለቱ የድንበር አካባቢዎች ያሉት ነዋሪዎች ፍላጎትና ጥቅም ባስከበርና የኢትዮጵያ ሉዓላዊነት የትግራይም የአፋርም ተጓዳኝ ህዝቦችም ጥቅም በሚያስከብር ሁኔታ እንዲካሄድ ምክክሩም የምክክሩም የውሳኔውም አካል እንዲሆኑ እንፈልጋለን። በዚህ ጉዳይ ላይ አረናው የራሱ ድርሻ ለማውጣት ዝግጅ ነው። የአረና አባላት በመሆናቸው ብቻ የታሰሩ አባሎቻቸው እንዳሉ የገለጹ የህዝብ ግንኙነት ኃላፊው የክልሉ መንግስት እንዲፈታላቸው ጠይቀው እስካሁን ግን ምላሽ አለማግኘታቸውን ተናግሯል። በፓርቲ ውስጥ ያሉ አመራሮች ልዩነት እንዳለ በተለይ በማህበራዊ ሚዲያ በሚጻፉ የተለያዩ ሀሳቦች ይታያል። ይህንን እንዴት ታዩታላችሁ? ተብለው አቶ አምዱም ተጠይቋል። ፓርቲያቸው አመራር ይሁን አባል በአጀንዳዎች የተለያዩ ሀሳብ የማቅረብ ነጻነት ይሰጣል ከድርጅቱ አቋምና ፖሊሲ የማይጋጭ ሀሳቦች እንዲቀርቡም ይፈቅዳል ብለዋል። ለአሜሪካ ድምፅ ራዲዮ ሙልጌታ ጽብሃ መቀለም። አድማጮች ዝግጅታችን ይቀጥላል። በቀጣዩ ዘገባ ወደ ኤርትራ እንሄዳለን። በኢትዮጵያ ሠራተኞች ማኅበር ኮንፌዴሬሽን ፕሬዚደንት የተመራ ከፍተኛ የልኡካን ቡድን ዛሬ ከኤርትራ ሠራተኞች ማኅበር ኮንፌዴሬሽን ጋር አስመራ ውስጥ ስብሰባ አካሂዷል። የስብሰባውን ዝርዝር ብርሃነ በርሄ ከአስመራ ልኮልናል። መክፈቻ ስነ ስርዓት ላይ የኤርትራ የሰራተኞች ማህበር ኮንፌዴሬሽን ዋና ጸሐፊ አቶ ተከስተ ባይረ ባሰሙት ንግግር በሁለቱ ሀገራት መካከል የተፈጠረው የሰላም ስምምነት ለቀጠናው ሰላም ትልቅ ሚና እንዳለው በመጥቀስ የሁለቱ ሀገራት ሰራተኞች ማህበር ግንኙነታቸውን በማጠናከር በግጭቱ ሳቢያ የተጎዱ የህብረተሰብ ክፍሎችን በማስተማርና በማሰልጠን የተሻለ የኑሮ ሁኔታ እንዲኖራቸው በጋራ መስራት እንዳለባቸው ኃላፊነት የሚያሸክም እንደሆነ ገልጠዋል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዚዳንት አቶ ካሳሀን ፎሎ በበኩላቸው የጉብኝቱ ዋና ዓላማ ከወንድምና እህት የኤርትራ ህዝብ ጋር ለመተዋወቅና በሁለቱ አገራት መሪዎች የተደረሰውን የሰላም ስምምነት በህዝብ ለህዝብ ግንኙነት በማጠናከር ከኤርትራ የሰራተኞች ማህበር ኮንፌዴሬሽን ጋር በሁለቱ አገራት መካከልና በአፍሪቃ ቀንድ ስላለው የጋራ ግንኙነት ለመነጋገርና ለመወያየት እንደሆነ ገልጠዋል አቶ ካሳሁን ፎሎ አክለው በቀጣይ በሁለቱ አገራት የሰራተኞች ማህበር ስለሚደረገው የጋራ ግንኙነት አስመልክተው የተያዙ እቅዶችን ዘርዝረዋል። እንደ ሰራተኛ ማህበር የሚያደግ ምን እንሰራ ብለን ዲፌል ባሉ ሰዎች ላይ ፖለቲክን እንድንነጋገር ይሆናል ማለት ነው። በሁለተኛ ደረጃ በቅርብ ይሄንንም ደግሞ ለመስራት እስከዚያ እኛ በቅርብ ተገናኘን የመግባቢያ ሰነዶችን የምንፈራረምበት ሁኔታ እናመቻቻለን። ሌላው እንዴት ነው ሰራተኛ ማህበራት በአፍሪካ አንድ ላይ አንድ ነው አንድ የራሳቸው ድርጅት ፈጥረው ሊነጋገሩ የሚችሉት የሚለውም ደግሞ እግረ መንገዳችን የምናመቻች ይሆናል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዚደንት አቶ ካሳሁን ፎሎ በመጨረሻ የኤርትራ የሰራተኞች ማህበር ኮንፌዴሬሽን በተመሳሳይ መልኩ በኢትዮጵያ ጉብኝት እንዲያደርግ ጥሪያቸውን አቅርበዋል። ሁለት ሴቶች የሚገኙበት አርባ አራት አባላትን ያቀፈው የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን ሰማኩ ከፍተኛ የልዑካን ቡድን ምጽዋንና ሌሎች የልማት ቦታዎችን ተዘዋውሮ ጎብኝቷል። በሰማኮ ፕሬዝደንት የተመራው የኢትዮጵያ ከፍተኛ የልዑካን ብድን በኤርትራ ከመስከረም አንድ እስከ መስከረም አምስት ያደረገውን ይፋዊ የሥራ ጉብኝት ጨርሶ ነገ ወደ አዲስ አበባ እንደሚመለስም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በመጨረሻም የቻይና ፕሬዚደንት ሺ ጂንፒንግ ትላንት ሰኞ ለአፍሪቃ ሀገሮች 60 ቢሊዮን ዶላር መደቡ። ድህነት ለጠናባቸው ሀገሮች ደግሞ የተወሰነውን ዕዳ ሰርዘውላቸዋል። ቻይና በዕዳ ጠፍሮ በመያዝ ዲፕሎማሲ እየተጫወተች ናት የሚለውን ነቀፌታ ታስተባብላለች። ትላንት ፕሬዚደንት ሺ የአፍሪካ መራሄ መንግስት በተሰበሰቡበት አብይ ጉባኤ ላይ ባደረጉት ንግግር አፍሪቃ ውስጥ የምንሳተፈው ለአህጉሪቱ ህዝብ ተጨባጭ በሆነ ልማት ላይ ይሆናል ሲሉ ቃል ገብተዋል። ዘጋቢያችን ማርያማ ዲያሎ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የቻይና ፕሬዚደንት ሺ ጂንፒንግ ቤጂንግ ላይ ለተሰባሰቡት የአፍሪካ መሪዎች ባሰሙት ንግግር ሀገራቸው ከመደበችው 60 ቢሊዮን ዶላር ውስጥ 15 ቢሊዮኑ በእርዳታ ቀሪው ደግሞ ከወለድ ነጻ ብድርና ለልዩ የአፍሪካና ቻይና ልማት ፕሮጀዎች ወጪ የሚደረግ መሆኑን ያመለከቱት ቻይና የአፍሪካን ሀገሮች በዕዳ የማጥመድ ፖሊሲ ነው የምትከተለው የሚለውን ነቀፌታ ፕሬዝደንቱ አስተባብለዋል። ድህነት የተጫናቸው የአፍሪካ ሀገሮች ከቻይና መንግስት ከወለድ ነጻ የወሰዱትና በዚህ የአውሮፓውያኑ 2018 ዓ ም መጨረሻ ተከፍሎ ማለቅ የነበረበት የብድር ዕዳ ይሰረዝላቸዋል። በአህጉሪቱ መሃል ያሉ እየለሙ ያሉትና ትናንሾቹ ደሴት አገሮችም የዳስረዛው ተቋዳሾች ይሆናሉ። ፕሬዚደንቱ በተጨማሪም ቻይና በአፍሪካ ሀገሮች ላይ ፍላጎቷን አትጭንም፣ በውስጥ ጉዳያቸው ጣልቃ አትገባም፣ ለአህጉሪቱ የምትሰጠውን ድጋፍም በምንም አይነት የፖለቲካ ጥቅም ጋር አታያይዝም፣ በዚህ አቋሟ ቁርጠኛ ነች ብለዋል። ቻይና ከአፍሪካ የምታስገባውን ሸቀጥ ታሳድጋለች። በተለይ የተፈጥሮ ሀብት ያልሆኑ ምርቶችን ጠቀም አድርጋ ትገዛለች። የአፍሪካ የገንዘብ ተቋማት ቻይና ውስጥ ቦንድ መሸጥ የሚችሉበትን መንገድም ታመቻቻለች። ቻይና ለአፍሪካ አገሮች የመደበችው የአሁኑ ስልሳ ልሳ ቢሊዮን ዶላር ከሶስት ዓመታት በፊት ደቡብ አፍሪካ ውስጥ በተካሄደው የቻይናና የአፍሪካ ጉባኤ ላይ ፕሬዚደንቱ ከመደቡት ስድሳ ቢሊዮን ዶላር በተጨማሪ ነው። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በቻይናና አፍሪካ ትብብር ጉባኤው ላይ ባሰሙት ንግግር፣ ትኩረታችን የአፍሪካውያንን የኑሮ ሁኔታ በተጨባጭ መንገድ ማሻሻል ነው ብለዋል። የቻይናና አፍሪካ ትብብር ጉባኤ የሚያራምዳቸው እሴቶች በሚያደርገው እንቅስቃሴና አፍሪካ ሀገሮች ላይ ያመጣውን ለውጥ ላስተዋለ አፍሪካ ውስጥ አዲስ ቅኝ አገዛዝ እየተመሠረተ ነው የሚለው አሳሳቾቻችን እንድናምን የሚፈልጉት አመለካከት ፉርሽ መሆኑን ማየት ይቻላል። ጽህፈት ቤቱ ዋሽንግተን የሆነው የጃንስ ሆፕኪንስ ዩኒቨርሲቲ የከፍተኛ ዓለም አቀፍ ጥናቶች ትምህርት ቤት በተገኘ መረጃ መሰረት ቻይና እንደ ኤሮፓውያን አቆጣጠር ከ2000 እስከ 2017 ዓ.ም ድረስ ለአፍሪካ ሀገሮች 140 ቢሊዮን ዶላር ብድር ሰጥታለች። አድማጮች፣ አሁን 3 ከ31 ደቂቃ ሆኗል። ዜና እናነባለን። ዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ እንዲሆኑ በፕሬዝደንት ዶናልድ ትራምፕ የተሰየሙት ብሬክት ካቫኖን ለማጽደቅ ወይም ላለማጽደቅ በሀገሪቱ ምክር ቤት አባላት የሚደረገው የመስማት ሂደት ዛሬ በአጨቃጫቂ መልኩ ተጀምረዋል። የሀካኒ መረብ የተባለውን በአፍጋኒስታን እጅግ የሚፈራ የታሊባን ክፍል የሆነውን ቡድን የመሰረተው ሰው ከረጅም ጊዜ ህመም በኋላ ሞቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ፣ ሩሲያና ኢራን በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ቢያጠቁ ትልቅ ሰብአዊ ስህተት ይፈጽማሉ በማለት አስጠንቅቀዋል። ሩሲያና ኢራን በሰዎች ላይ ከፍተኛ ስቃይ ሊያደርስ በሚችል ጥቃት ውስጥ ቢሳተፉ ትልቅ ስህተት ይሰራሉ። በብዙ መቶ ሺህ የሚቆጠሩ ሰዎች ሊያልቁ ይችላሉ። ስለሆነም ይህን አታድርጉ ሲሉ ትላንት ማታ በትዊተር አስጠንቅቀዋል። ሊቢያ የሚገኘው የዩናይትድ ስቴትስ ኤምባሲ በእሳት ተቃጠለ በሚል ቀደም ብሎ በወጣ ዜና የወጣ ዜና ስህተት መሆኑን ኤምባሲው አስታወቀ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ በፓኪስታን የመጀመሪያ የከፍተኛ ደረጃ ኦፊሴላዊ ግብኝት አካሄዱ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዳነች ፍስሐየ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። በምዕራብ ጉጂ ዞን በተፈጠሩ ግጭቶች ንብረታቸው የወደመባቸው የቡና አቅራቢ ባለሀብቶች ማመልከቻ የደረሰው ከቅርብ ቀናት ወዲህ እንደሆነ የኢንቨስትመንት ኮሚሽን አስታውቋል። ጉዳዩም ገና ጅምር መሆኑን የኮሚሽነሩ አማካሪ ተናግረዋል። ኮሚሽኑ እስከ ዛሬ ተመሳሳይ ችግር ለደረሰባቸው ባለሀብቶች ያደረገው ድጋፍ ከአንድ ቢሊዮን ብር በላይ ደርሷል ተብሏል። መለስካቸው አማ ዝርዝሩ አለሁ በምዕራብ ጉጂ ዞን በቀርጫና ሃምባላ ዋማና ወረዳዎች በተለያዩ ቀበሌዎች ቀደም ሲል በተቀሰቀሱ ግጭቶች 27 ጌዲዮ ተወላጅ ነን የሚሉ ሰዎች ለልማት ያዋሉት ንብረት በመውደሙ ካሳ እንዲከፈላቸው ያቀረቡት ማመልከቻ ዝርዝሩ ገና እየተጠና እንደሆነ የኢንቨስትመንት ኮሚሽን ኮሚሽነር አማካሪ አቶ ይስፋልኝ ውላ ማኑኤል ተናግረዋል። አቶ ይስፋልኝ እንደሚሉት ከሆነ በቡናው ኢንዱስትሪ ይሳተፉ የነበሩ ባለሀብቶችን ወይንም ፕሮጀክቶችን ዝርዝር የያዙ ወደ ስምንት የሚጠጉ ሰነዶች ደርሰዋል። ሁሉም አስፈላጊው ሥራ ከተከናወነ በኋላ ወደ ልማት ባንክ እየሄዱ እንደሚገኙም ያስረዳሉ። ጥናቱም የተወሰነ ጊዜ እንደሚወስድ ተናግረዋል። ይሁንና አመልካቾች በአሁኑ ጊዜ በመጠለያ ጣቢያዎች እንደሚገኙ፣ ከባንክ የተበደሩትን ገንዘብ አበዳሪ ባንኮች እንዲመልሱ እየጠየቋቸው መሆኑን በማስታወስ ከመንግሥት የሚገኘው ድጋፍ ምን ሊሆን እንደሚችል ለተጠየቁት አቶ ይስፋን ልኙላ ማኑኤል ምላሽ ሰጥተዋል። እንግዲህ እነዚህ ሪፖርት ከተደረጉ ጀምሮ ነው ካውንት የሚያደርገው ሪፖርት እኛ ጋር የተደረጉት አሁን ከአራት ከአምስት ቀን በፊት ያሉ ሰነዶች ነው እኛ ጋር ያሉት። ሆኖም መልሳቸው በቅርብ እንደሚያገኙ ብዬ አምናለው። ምክንያቱም ሂደት አለው። እዚህ ተጠርሶ ወደ ልማት ባንክ ሄዶ ልማት ባንክ ባለሙያዎች፣ የኢትዮጵያ ንግድ ባንክ ባለሙያዎችና የኢትዮጵያ ምድን ዋስትና ባለሙያዎች አንድ ላይ እየሰሩ የሚያጥኑት ነው። ይሄ ጉዳይ በቅርብ የተከሰተና ሪፖርት የተደረግን በጣም በቅርብ በመሆኑ ያው የራሱን ጊዜ ይፈልጋል ማለት ነው። እና እርግጥ ነው ችግር ላይ እንዳሉ እንረዳለን። በዚህም ቢሮ የሚያልቅ አይደለም። በጠቅላላ በሀገሪቱ የጥናት ሂደት ሲከናወን አብሮ የሚሄድና መልስ የሚያገኝ ነው። ባለፉት ጥቂት ዓመታት በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያና በአማራ ክልሎች ከዲሞክራሲ ከልማትና ከመልካም አስተዳደር ችግሮች ጋራ በተያያዘ በሚቀሰቀሱ የተቃውሞ ትዕይንቶች ምክንያት ግጭቶች ሲፈጠሩ ቆይተዋል። እነዚህን ግጭቶች ተከትሎ ደግሞ የሰው ሕይወት ሲጠፋ፣ የአካል ጉዳት ሲደርስ፣ የንብረት ውድመት ሲፈጸም እንደነበር አይዘነጋም። ከዚህ በተጨማሪም በተጎራባች ክልሎች አዋሳኝ ስፍራዎች በሚፈጠሩ ግጭቶች ከፍ ያለ ጉዳት ሲደርስ ቆይተዋል። በእነዚህና በመሳሰሉ ምክንያቶች ከደረሱ ግጭቶች ጋር የሚፈጠረው የንብረት ውድመት በአገሪቱ የምጣኔ ሀብት ላይ ያሳደረው አሉታዊ ተጽዕኖ ከፍተኛ መሆኑና በመንግሥት ላይም ጫና እንደፈጠረ አይካድም። እነዚህን ችግሮች ለመፍታት መንግሥት እስከ ዛሬ የፋይናንስ ድጋፍ የሰጠውም ከአንድ ቢሊዮን ብር በላይ መድረሱን አቶ ይስፋልኝ ወልደ ማኑኤል ለቪኦኤ ተናግረዋል። በጠቅላላው እስካሁን 1.6 ቢሊዮን ብር ከመንግስት የፋይናንስ ድጋፍ ተደርጎ ወደ የነበሩበት ስራ እንዲመለሱ መንግስት አስፈላጊውን ጥረት አድርጓል። ስለዚህ አሁንም ጉዳት ደርሶባቸው የተሳቱ እስካመለከቱ ድረስ አመልክተው እዚህ ወይም ደግሞ በክልሎች በመጡ አጠቃላይ ሪፖርቶች ተጠናክረው ጠቅላይ ሚኒስትር ደርሰው ከመጡ በመጨረሻ ከጥናት በኋላ የቫሉቲ ወይም የመንግስት ጥናት ግምት ተሰጥቷቸው የፋይናንስ ድጋፍ የተደረገው በጠቅላላው አንድ ነጥብ አንድ ስድስት ቢሊዮን ብር ነው። በኦሮሚያ ክልል በምዕራብ ጉጂ ዞን በቀርጫና አምባላ ዋማና ወረዳዎች በተለያዩ ቀበሌዎች ይኖሩ የነበሩና በታጠበ ቡናና በደረቅ ቡና አቅራቢነት ሲሰሩ የቆዩት ሀያ ሰባት የጌዲዮ ብሔረሰብ ተወላጆች በአካባቢው በተፈጠረው ግጭት እነሱም ተፈናቅለው ንብረታቸው መውደሙን አመልክተው መንግስት ካሳ እንዲከፍላቸው ለጠቅላይ ሚኒስትር ጽሕፈት ቤት አቤት ብለው እንደነበረ ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ወደ ባህር ዳር እናመራለን። በወቅታዊ የኢትዮጵያ ጉዳይ ላይ የተካሄደው ውይይት ቀጥሎ ይቀርባል። ሰሞኑን የባዕዴን ማዕከላዊ ኮሚቴ ያወጣውን መግለጫ ተከትሎ መግለጫዊ ህዝቡን መሠረታዊ ጥያቄ ያነሳ አይደለም ከዚህ በመነሳት ዐሥራ ሁለተኛው መደበኛ ጉባኤ እንዴት እንደሚሆን ማወቅ ይቻላል ያሉ ወገኖች ድምፃቸውን እያሰሙ ነው። የውይይቱ ተካፋዮች ለረጅም ጊዜ በድርጅቱ አመራር ውስጥ የነበሩና አሁን ከፍተኛ ትምህርት ላይ ያሉት አቶ ቹቹ አለባቸው እንዲሁም አቶ ወንድ ወሰን ለገሰ። እሳቸውም በድርጅቱ አመራር ውስጥ የነበሩ ሲሆኑ ሁለቱም በድርጅቱ ውስጥ የህዝብን መሰረታዊ ጥያቄ ሲያነሱ እንደነበሩና ከድርጅቱ እንደተባረሩ ይናገራሉ። አቶ ምግባሩ ከበደ ደግሞ የብአዴን ማዕከላዊ ኮሚቴ አባልና የገጠር ፖለቲካ አደረጃጀት ጉዳይ ኃላፊ ናቸው። ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው መግለጫ በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። አቶ ችቹ የብአዴን ማዕከላዊ ኮሚቴ በቅርቡ በሰበር ዜናው ነባር አመራሮችን እንዳባረረ ገልጾ ነበር። ከሁለት ቀን በኋላ ደግሞ ዘርዘር ያለ መግለጫ አውጥቶ ነበረ። መግለጫውን እንዴት አዩት? ከመቼውም ጊዜ የተሻለ የህዝብን ስሜት ለማዳመጥ የሞከረ መግለጫ ሆኖ አግኝቸዋለሁ። ግን በችግር የተሞላ መግለጫ ነው፣ በጣም ድፍረት የጎደለው አሁንም ቢሆን በአዴን በሁለቱ በኩል ተወጥሮ ነው ያየሁት። በአንድ በኩል የህዝቡ ጥያቄ አለ። በሌላ በኩል ደግሞ ከህወሀት ጋር ያለው ቁርኝት እንዳይበጠስ ከመፈለግ የሚነጨ ይመስላል ጭንቀት የተሞላበት ግልጸኝነት የጎደለው የተድበሰበሰም ሆኖ አይቸዋለሁ ያም ሆኖ ግን በበጎነቱ እንውሰዶ ይህን እንደ ጅምር ወስደንና እንደ ጥሩ ነገር ተመልክተን ግን መግቢያው ላይ ሞቅ አድርጎ ጀመረው በቃ ጥሩ መሪ ለሆን ነው ሀይለኛ መሪ ሁኝ የመምጣቴ ነው ምናምን አለ። መግለጫው ወደ ታች እየነካሻቸው ስተጅ ግን እየበረዱ እየቀዘቀዙ እየተድበሰበሱ መልካቸውን እየሳቱ ነው። ስለዚህ አጠቃላይ በሆነ መልኩ ሳየው የመጀመሪያው አመራሩ ላይ ነው ትኩረት ሊያደርግ የፈለገው። ነጥቡን አላገኘውም የሚል እምነት ነው ያለኝ። የብአዴን ችግር የሁለት ሰው ችግር ብቻ አይደለም። ብዙ አሉ አሁንም ህዝቡ ውስጥ ሆነው ተቀባይነት የሌላቸው የባአዴንን መስመር ወደፊት ሊያስቀጥሉ የማይችሉ የአማራን ህዝብና በአዴንን ሊያገናኙ የማይችሉ አሁንም ሌላ አመራሮች አሉ። ውስጥ በአዴን ወደዚ ውስጥ መንፈር አልፈለግም። ምናልባት በአንድ ሁሉን ይጨርስ ላንለው እንችላለን። እንጠብቃለን እንጠብቃለን ጠብቀ ነው። ካላደረገ ግን የበረከትና የታደሰ መነሳት ብቻ በአዴን ላይ ለውጥ ያመጣ። ስለዚህ ከአመራር አኳያ የወሰደው እና ወሰድኩት የሚለው ነገር በቂ አይደለም። ገና በጣም ትንሽ ነገር ነው የነካው። ህዝቡ ገና ብዙ የሚጠብቅ ይመስለኛል። አቶ እንደሰንስ መግለጫው በእርስ ዋይን እንዴት ይታያል? እንደ አዲስ እንደ መወለድ ነው የቆጠርኩት። ያን በተለይ ሰበር ዜና ላይ ሰማ በአዴን ይህን ያህል ደፍሮ መተጋገል የሚችል ኃይል አለው ብዬ ነው እንትን ያልኩትና እጅግ እኔ ደስተኛ ነኝ። እውነት ለመናገር ከዚህ በፊት የተለየ አቋም የሚያራምዱ ጓዶች እኔን ጨምሮና ብዙ ጓዶች በተለይም ህዝባችን እንዲህ እየተደረገ ነው ወገናችን እንዲህ የተደረገ ነው፣ ፍትሀዊ ተጠቃሚነት የለም፣ የሀብት ክፍፍሉ ትክክል አይደለም፣ የአንድ ብሔር የበላይነት አለ ብለን በአቋም የታገልነው ጓዳዎች እንድንባረር ሲደረግ ነው ማቅነው። እና ባዴን የራሱን ታጋይ በዚህ መንገድ ገምግሞ ችግር ውስጥ የገቡትን እንደዚህ በማድረጉ በግላ ብርሸት አድርጌያለሁ። መግለጫው አደባብሶ ያለፈው ብዙ ነገር አለ እያላችሁኝ ነው። የትኞቹ ናቸው የተደበሰበሱት? ለምሳሌ የወሰንና የማንነት ጥያቄ እናንሳ። ይሄ ጉዳይ እንደገና እንዲስተካከል እናደርጋለን ነው የሚለው። ያም ህገ መንግስቱ መሰረት አድርጎ ነው የሚለው። እንግዲህ ይሄ ህገ መንግስት የረቀቀው በ1987 ነው። ክልሎቹ የተከለሉት ከዛ በፊት ነው። ይሄ ማለት እንግዲህ በተለይም የአማራ ህዝብ ውክልና ባልነበረበት፣ ተሳትፎ ባልነበረበት ጊዜ ነው። ስለዚህ በአዴን ተጨንቆ ህዝቡን ፈርቶ ያወጣው መግለጫ እንጂ ከልቡን የሚል እምነት የለኝም። ወልቃይት አለ፣ ጠለምት አለ፣ ራያ አለ፣ መተከል አለ። የአማራ ህዝብ ጥያቄ የሚያነሳባቸው እነዚህን ህገ መንግስቱ መሰረት ተደርጎ አይፈቱም ምክንያቱም የተወሰዱት በጉልበት ነው። በጉልበት የተወሰደን ነገር ደግሞ በህገ መንግስት እካልሽ ጉልበተኛው ነው ያን ህገ መንግስት ያወጣው። ስለዚህ በዛ መልኩ ሁሉ ይስተናገ ይህ እንዲሆን እንታገላለን ነው ይህ ትክክል አይደለም። ለህዝቡ አልኩ ለማለት ይሄን አጀንዳ ማለፍ አይችልም። በአዴ ችግሩ ይሄ ነው። ማለፍ ስለማይችል ብቻ በቀጥታ ከመመለስ ይልቅ ማድበስበስ ውስጥ ነው የፈለገውና እዚህ በኩል በአዴን እንደገና መዘጋጀት ያለበት ይመስለኛል። የህዝቡ ምላሽ ለመስጠት አንዱ እሱ ነው ኢትዮ ሱዳን ደንበር ጉዳይ ደብለቅለቅ እያለ እየተነሳ ነው። ህዝቡ ግልጽ መሆን መቻል ያለበት ይመስለኛል። አሁን ደለሎ ምናምን ምናምን የሚባል ነገር አለ። እሱ አንዷ አንዷ በጣም ትንሽ ነገር ናት። ደለሎ አባይ ፀሀይ የሄዶ ሰጣት ምናምን የምትባለው ነገር በጣም ትንሿ ነገር ናት። ምንድን ነው የዚህ ድንበር ጉዳይ? ያና አካባቢ በረሃ ስለሆነ መንግስት አስተዳድሮት አያውቅም። የኢትዮጵያ መንግስት በተለይ ደርግ ጊዜ ጀምሮ ንጉሱ ይሻሉ ነበር እንጂ ነፃ ነው። በተለይም ከ1980 ጀምሮ ሱዳን በኃይለኛው ነው የኢትዮጵያ መሬት የወረሩ የሚከላከለው የለማ መንግስት የለማ በአካባቢ አሁን በዚህ ሂደት በርካታ መሬት እዷል። አሁን ኢህአዴግ ወደ ድል ከመጣ በኋላና መንግስት ስልጣን ከያዘ በኋላ አካባቢዎችን የመቆጣጠር አቅም አግኝቷል። ከመቼውም መንግስት በበለጠ፣ ከኃይለስላሴም ከደርግም ኢህአዴግ አካባቢው መቆጣጠር ማወቅ ችሏል። በዚህ ሂደት ምን ተፈጠረ? አካባቢያችን መሬታችን የእኛ እንደተቀማ ኢህአዴግ ግንዛቤ ወሰደ በነበሩት በእርግጥ ድሮ ማወቅ ማለት አይቻልም በበረሃው ስለነበረ ያኔ አቅም ስላልነበረው ምንም ማድረግ አይችልም። አሁን አቅም ሲያገኝ ግን መሬቱን ወደ ማስመለስ ጥያቄ ያቀረበ ለሱዳን መንግስት። የሱዳን መንግስት ፍቃደኛ አልሆነ። ምክንያቱም ከ1980 ጀምሮ ይዞታ እያለው መጥቷል። ይዞታ እያለው መጥቷል። ገበሬዎቹን በስፋት አስገብቷል። ጦር አብሮ አሰማርቶላቸዋል የሚጠብቃቸው ደህንነታቸውን። ስለሆነም ይህኔ ነው የሚል ነገር አጥሩባቸዋል ሱዳኖቹ። የእኛ ደግሞ እንዳልኩ ሸላይ ሆኖ የሚቆጣጠር የለም እና ኢህአዴግ ይህን ጉዳይ ለመቀልበስ ሞከረ፣ በሰላማዊ መንገድ አልተቻለም። በ አስራ ዘጠኝ መቶ ሰማኒያ ስምንት ጦርነት ተካሄደ። ይህን መሬት ለማስመለስ አንዱ ምክንያት ይሄ ነው። ሌላ ምክንያት ቢኖረው አካባቢ አንዱ የደንበርተኛውና ግጭት የነበረበት አካባቢ ስለነበርኩ ሁኔታዎቹን በደንብ አውቃቸዋለሁ። አሁን ጦርነት አካሄድን የሚያልቀው አለቀ። መሬታችን ግን ሙሉ በሙሉ አስመለስን። ሱፋህም ይባላል። ከሱዳን ድንበር ይዘን እስከ ቋራ ማለት ነው። አሁን አለን የምንለው መሬት በሙሉ አስመልሰናል። የዛን ጊዜ ከዛ በኋላ ምን ችግር መጣ? እንደገና ወደ ኖርማላይዜሽን ወይም ግንኙነታችን እናሻሽል ተብሎ በሁለቱ ሀገሮች መካከል ግንኙነት ተፈጠረ። ያኔ ሱዳኖች ጥያቄ አነሱ። የቀማችሁንም መሬት ስጡን የሚል ጥያቄ መጡ። አየሹ። በ1980 የያዙትን በጉልበት መሬት እኛ ያስወጣናቸውን የይዞት አድርገውታል። የባለቤትነት ስሜት አድሮባቸዋል። አሁን የእኛ መንግስት እዛ ላይ ነው ስህተት የጀመረው፣ ማስተናገድ ጀመረ። ሁሉንም ያስለቀቅናቸው ባይሆንም አልፎ አልፎ ዳር ለዳር እንስጣቸው የሚል ስሜት ተፈጠረ። በዚህም መሰረት እዚህ ላይ የፈጠረው የመግባቢያ ሰነድ ነው። ያ የመግባቢያ ሰነድ ምን ይላል? ባለህበት እርጋ ማለት ባለህበት እርጋ ማለት የሱዳን ገበሬ የሚያያዘው መሬት ካለ ይዞ እንዲቀጥል፣ የኢትዮጵያ መሬት የያዘው ካለም ይዞ እንዲቀጥል። እንግዲህ ሱዳኖች ቀደም ሲል ጀምረው የያዙት መሬት አለው ይላሉ። አሁን ያን መሰረት ተደርጎ ወደ ስራ ሲገባ በጦርነት ካስመለስ ነው መሬት ውስጥ አሁን ያላስወጣናቸው ነበሩ። አሁንም ቢሆን አየሽ ጊዜ አቅም ፈቅዶልን በሙሉ ተጠራርገው ያልወጡ የሱዳን ገበሬዎች ነበሩ። በዛም ወቅት ይህንን ለእነሱ እንዲሰጥ አደረገው። ጓንጎንዝ ይባላል እሱን ተሻግረው ይዞታ እንዲኖራቸው አደረገ። የትውል ባለህበት ይርጋ የሚለው ይህን የፈረመው አባይ ፀሀየ ነው። እርግጥ አባይ ፀሀየ ግለሰብ ነው፣ መንግሥት ያላመነበት ያደረገ ለማለት ያስቸግራል። ዙሮ ዙሮ እነደመቀ ሲታሙበት የነበረው ነገር ይሄ ነው። ያላስወጣናቸው ድሮ በጉልበት የገቡ የሱዳን ዜጎች ነበሩ። አሁን እነሱ ነው ይህን መሬት ይዘውት የቀሩ ከዚያም በላይ ደግሞ ዘሎ በአንዳንድ አካባቢ ደለሎ የሚባለው አካባቢ መንግሥት ሳያውቀው በአዴንም ሳያውቀው ህዝብም ሳይመዋይበት ቆርጦ የሰጠው በርካታ መሬት አለ። ስለዚህ የሱዳን ጥያቄ መሰረቱ ከዚህ ጋር ነው የሚያያዘው። ድሮ ሱዳኖች ይዘውት የነበሩትን መሬት በአባይ አህይ ስምምነት ህጋዊ ያደረገላቸው ከዚህ ጋር ተያይዞ የመጣ ችግር ነው። በዚህ በኩል በአዴን ጫፋን ነው የነካት ደለሎን ነው የነካት የሷ ግልጽ ነው። በጉልበትም ቢሆን ሱዳን መውጣቱ አይቀርም። ገበሬው ያስወጠዋል። ምክንያቱም ግለሰብ ነው መሬታችን ቆርጦ የሰጠው። መስተካከል ያለበት ግን መሰረቱ ላይ ነው ስምምነቱ ላይ ነው። ያ ስምምነት ባለህበት እርጋ የሚለው ድሮም የተቀማ ነውን መሬት ህጋዊ አድርጎ የሚያስቀጥል ስምምነት ነው። ነጥቡ ዛካ በአዴን ይህን አልቀበበትም ዳር ለዳር ነው እየሄደ ያለው። ይችኛዋን አባይ ፀሐይ በውሳኔ የወሰናትን መሬት ነው እሱ ወደደም ጠላ ሚመለሰ አከራካሪም አይደለም። በግለሰቦች ውሳኔ የተሰጠ ስለሆነ በመንግስት ስም የተሰራው ስራ ነው መሰረታዊ ችግር የፈጠረው። እስኪ አቶ ወንደሰንስ እንግዲህ ተድበሰበሰ ያሏቸው ከመግለጫዎቹ የትኞቹ ናቸው? የወጣቱን ፍላጎት፣ የወጣቱን ጥያቄ፣ የህዝቡን ጥያቄ መሰረት ያደረገ ትንታኔ ሰጥቷል ብዬ አላስብም። ለምሳሌ በተራ ቁጥር ሶስት ላይ የተቀመጠው በተለይም ከማንነት ጋር በተያያዘ ያነሰው ብአዴን ሁልጊዜ በፍርሃት ነው የሚያስቀምጠው። ሁልጊዜ ማለት ነው። አሁንም ደፋር አይደለም። በዚህ ከማንነት ጋር እኛ የጠየቅነው ጥያቄ አለ፣ እየተባረርንበት ጭምር ማለት ነው። ይህን መሰል ጓዶቼ የተባረሩበት ያነሳ ነው ጥያቄ አለ። ይህን ጥያቄ እንዲመልስ ነው የምንፈልገው እኛ። ያለበለዛ የውሸት አሁን ከህዝቡ ታግሶ ቆይቶ በዚህ አደባብሶ ለመኖር ፈልጎ ከሆነ ባ ሊኖር አይችልም። በጠበቅነው ልክ አይደለም። በተለይም ከማንነት ጋር በተያያዘ አስረግጦን ቅጩን ይናገራል ብዬ ነበር የጠበቅሁት እና ትንሽ አንሻፎትን የሄደው እና ሰበር ዜናና በትንታኔ ሳየው ልዩነት የፈጠረብኝ እሱ ነው ለእኔ። ሌላኛው የእኛ አባቶቻችን በተለይ እኔ ወደ ጎንደር አካባቢ ነው የመጣሁት። እዛ አካባቢ ያለውን ብዙ ወንድሞቻችን ያውቁታል፣ አባቶቻችን ያውቁታል። በዛ አካባቢ በትግሉ ውስጥ የነበሩ ቤተሰቦች ጭምር ነው ያሉን እና እዛ አካባቢ ያለው ማህበረሰብ ሁሉም ሰው ያውቀዋል ለሱዳን እንዴት እንደተሰጠ፣ እዛ የሰው መሬት የአማራን ህዝብ መሬት እንዴት ሆን ተብሎ እንደተሰጠ እያወቀ አሁንም የፌዴራል መንግስቱን እግዣ ጠይቀን ትብብር አድርጎለን ይሄን እንዲህ እናደርጋለን ምናምን ብሎ ያስቀመጠው ለእኔ ትክክል አይደለም። የራሱን አቋም ነው ማስቀመጥ ያለበት። ባዴን እንቅጩ ነው ማስቀመጥ ያለበት በተንሻፈፈ መንገድ ሳይሆን መሄድ ያለበት። ከዚህ በፊት ያላግባብ ያላግባብ አንደኛ ተጠያቂ ያደርጋል። በወቅቱ የፈረመ ሰው ተጠያቂ እንዲሆን መደረግ አለበት። ብአዴን በመግለጫ ነው ማስቀመጥ ያለበት። ወክለን የላክናቸው ሰዎች ፓርላማ ላይ እየተቀመጠ ተወካዮች ምክር ቤት አለ። ከዚህ እውቅና ውጭ ነው የተካሄደው። ከተወሰኑ የብአዴን አመራር ውጭ እውቅና የተካሄደ ነው። በወቅቱ የነበሩትም ሰዎች እንዲጠየቁ በዚህ ላይም የተሳተፉና ፊርማቸውን ያሳረፉ ሰዎች እንዲጠይቁም ጭምር ነው በመግለጫው ጠብቄ ነበረ። ስለዚህ አሁንም ቢሆን ብአዴን ለመነካካት ዝግጁ አይደለም፣ ለመነካካት ለመተጋገልም ዝግጁ አይደለም። አሁንም ቢሆን በመግለጫው ይህን አወጣ እንጂ በእርግጠኛነት ከሱዳን ጋር ያለውን የአማራን ደንበር ትክክል ነው በአሰራርና በስርዓት መንገድ ወስደን ካየ ነው የፌዴራል መንግስቱን ግዣ ይጠይቃል። ነገር ግን እንዳንድ ድርጅት እንዳንድ የአማራን ህዝብ ወክላለሁ ለሚል ድርጅት የራሱን አቋም ነው ማስቀመጥ ያለበት። የራሱን አቋም ይዞ እስከ ፌደራል ድረስ መከራከር አለበት። አቶ ምግባሩ በድርጅቱ ውስጥ ለረዥም ጊዜ እነዚህ ጥያቄዎች ሲነሱ እንደነበር ያውቃሉ። ከዚህ በመነሳት ነው መግለጫው የወጣው። ግን መግለጫው የህዝብን ጥያቄ የሚመልስ ሳይሆን የተድበሰበሰ ግልጽ ያልሆነ አቋም የታየበት ነው እየተባለ ነው። እርስዎ በዚህ ላይ ያለውት ምላሽ ምንድን ነው? በማዕከላዊ ኮሚቴው መድረክ አሉ የሚባሉ ሁሉም የህዝብ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። መግለጫውም የወጣው የውይይቶቹን ይዘት መሰረታዊ የሆነውን ይዘት ሳይለቅ ነው። ውሳኔ የተወሰነባቸውንም ለጉባኤ መቅረብ አለባቸው ተብለው የታሰቡትንም የልዩነት ሀሳብ ያለባቸውንም ጭምር ማጆሪቲው ባየበት አታያይ ነው። በዝርዝር ያቀረበው የጎደለው ነገር አለ ብዬ አላምንም። ምናልባት ሊሆን ይችላል ብዬ የምገምተው ብዙዎቹ የመግለጫው አነጋገር በርከት ያሉ ሀሳቦችን ጠቅልለው የያዙ ናቸው። ሀሳቦቹ የታጨቁ በመሆናቸው ምክንያት የተዘለለ ፋክት ወይም ህዝብ ከነሳቸው ጥያቄዎች ውስጥ ያልተመለሰ ወይም ዲስከስ ያልተደረገ ያለ መስሎ ሊታይ ይችል ይሆናል ነገር ግን ሁሉም ጥያቄዎች በመግለጫ ውስጥ እንዲካተቱ ተደርገዋል። ይሄ ማለት ምን ማለት ነው? የሚል ጥያቄ ሲነሳ ዝርዝሩን ማስቀመጥ ይቻላል። መግለጫ ማለት በይዘቱም ዋና ዋና የሚባሉ ጉዳዮች የሚገለጹበት እንጂ ሁሉም ጉዳይ የሚገለጹበት አይደለም። የማንነትና የወሰን ጥያቄ በህገ መንግስቱ ሊፈታ አይችሉም እያሉ ነው። እንግዲህ ተወያዮቻችን፣ እርስዎስ ምን ይላሉ? በእኛ እምነት ህገ መንግስቱ ይፈተዋል። የወሰንን ጥያቄ ህገ መንግስቱ ይፈተዋል የምንልበት ምክንያት የኢትዮጵያ ክልሎች ወይም የፌዴራሉ መንግስት አባል ክልሎች የተካለሉት በ1984 ዓ ም ነው። በ1984 አሁን የሀገሪቱ ጸንታ የሚሰራበት ህገ መንግስት ግን አልወጣም። ህገ መንግስቱ የወጣው 1987 ዓ ም ነው። ክልሎች የተካለሉት ግን ከዛ ቀድሞ 1984 ዓ ም ነው። ብአዴን የገመገመው ህገ መንግስቱ ከጸደቀ በኋላ ህገ መንግስቱ በሚፈቅደው አኳኋን ህዝቦች ተሳትፈውበት የተከለለ የኢትዮጵያ ክልል ባለመኖሩ ምክንያት ለግጭት ለብጥብጥ ምክንያት ሆነዋል። ስለሆነም ህገ መንግስቱ በሚፈቅደው አኳኋን ይካለሉ ነው። የወልቃች ጥያቄ ከነኝ ጥያቄዎች መካከል አንዱ ነው። ግን ጥያቄ የወልቃች ጥያቄ ብቻ አይደለም፣ የአማራ ክልል ጥያቄ ብቻ አይደለም። በሌሎች ክልሎችም ተመሳሳይ ጥያቄ አለ። የወሰን ጥያቄን በህገ መንግስቱ መሰረት ይፈታ ስንል ህገ መንግስቱን የማሻሻል ስልጣን የባድ ማዕከላዊ ኮሚቴ ስልጣን አይደለም፣ የአማራ ክልል ምክር ቤት ስልጣን አይደለም። እውነት ለመናገር የፌዴራሉ ምክር ቤት ወይም ደግሞ የተወካች ምክር ቤት ስልጣንም ብቻ አይደለም። የብዙ አካላትን ተሳትፎ የሚጠይቅ ነው። ስለሆነም ህገ መንግስታዊ የሆኑ ጉዳዮች ላይ ብቻችን አንወስንም። የህገ መንግስት ማሻሻል ያስፈልገዋል እንኳን ቢባል የማሻሻል ስልጣን ይህ ኮሚቴ የለውም። ህገ መንግስቱ ማሻሻል ሳያስፈልግ ተግባራዊ መደረግ ይችላል የሚባል እንኳን ቢሆን የአንድ ክልል ወይም የአንድ ዞን ጉዳይ ባለመሆኑ ምክንያት የባደ ማዕከላዊ ኮሚቴ ብቻውን አይፈታውም። ስለሆነም ከሌሎች ክልሎች ከፌዴራል መንግስት ጋር በጋራ በመሆን ሊፈታ የሚችል ብዙ የወሰን አከላለልን የሚመለከት ጉዳይ ስላለ፣ በአንዲት ነጥብ ላይ ብቻ ከመመስረት ይልቅ ሁሉንም የኢትዮጵያ ክልሎች ለግጭት የዳረጉትን ከትግራይ ክልል ብቻ ለአማራ ክልል ይዋሰነው፣ ከሌሎች ክልሎችም ጋር ይዋሰናል። እነህን ጥያቄዎች በሙሉ ኤግዞስቲቪሊ መፍታት የሚችለው አከላለሉ ህዝብ የተሳተፍበትና በነፃነት ህዝቡ መክሮበት የተደረገ አከላለል ሲሆን ነው። ሕገ መንግስቱ የሚለው ይህን ስለሆነ፣ በሕገ መንግስቱ መሰረት ይወሰን የሚል አቋም ላይ እየደረስ ነው። በዚህ ምክንያት ነው ማለት ነው። ስለሆነም ይሄ ስህተት ያለበት አይደለም። አጻጻፉ ከመጀመሪያው የሱዳን ድንበር ቢሆን ቁንጽል ሀሳብ ይዞ የወጣ ነው የሚል አስተያየት አለ። የሱዳን ድንበርን በተመለከተ ያላለቀ ጉዳይ አለ። የኢትዮጵያና የሱዳን ድንበር እስካሁን ድረስ በቁርጥ ይህ ነው ተብሎ አልተወሰነም። ይሄ በአጼ ምኒልክ ተሞከረ፣ በአፄ ኃይለሥላሴ ተሞከረ፣ በደርግ ተሞከረ፣ በኢህአዴግ ተሞከረ፣ አላለቀም። እስካሁን ሱዳኖች ግዊን ላይን የሚባላላቸው በቅኝ ግዛት ወቅት የተሰመረ መስመር አለን እና የቅኝ ግዛት መስመር ይከበረልን የሚል ጥያቄ አላቸው። እኛ ደግሞ እንግሊዝ ሱዳንን ቅኝ ስትገዛ ኢትዮጵያ ቅኝ ገዣ አልነበራትም፣ ነጻ የሆነች ሀገር ነች። ድንበራችንን የምናውቀው እኛ እንጂ የእናንተ ገዢዎች ባሰመሩት መስመር ላይ ተመስርተን የሱዳንና የኢትዮጵያን ድንበር አንወስንም። ስለሆነ ጊውን ላይን የምትሉት አያዋጣም፣ ትክክልም አደለም የሚል አቋም ተይዞ ረጅም ጊዜ ቆይቷል። ትክክል ነው። እኛም የፌዴራሉ መንግስትም አቋም ወስዶ ክርክር እየተካሄደበት ያለው ይሄ ነው። ስለዚህ ቋሚ የሆነ መፍትሄ ሲቀመጥለት ጊዜ ድረስ የሱዳን አርሶ አደሮችም የእኛ አርሶ አደሮችም የያዙትን ቦታ እንደያዙ እያረሱ ይቆዩ የሚል ስምምነት በፈረንጆች አቆጣጠር 204 ዓ ም ተካሂዶ ነበረ። ያ ስምምነት ተከብሮ እንዲቆይ ነው በሁለቱ ሀገሮች መካከል ያለው ፍላጎት። ከዚህ ባለፈ ሱዳኖች ወደ ኢትዮጵያ ገብተው የሚይዙት መሬት ይኖራል፣ የኢትዮጵያ መንግስት ያስወጣቸዋል። የኛው አርሶ አደሮች ከፍተ የሚያርሱበት አጋጣሚ ያለ መልሶ ከሱዳን ጋር እንዲህ ግጭት እየተፈጠረ ረጅም ጊዜ ቆይቷል። ደለሉም በተመለከተ ከሌላው ድንበር በተለየ ሁኔታ ነጻ መሬት ነው የሚባል አይደለም፣ የራሳችን መሬት ነው የኢትዮጵያ መሬት ነው። እኛ እስከምናውቀው ድረስ በደን ተሸፍኖ የቆየ የኢትዮጵያ መሬት ነው። ያስተዳድረውም የነበረው ረጅም ጊዜ የኢትዮጵያ መንግስት ነው። ስለሆነም የክልሉ መንግስት ሳያውቅ በተለይም የሚመለከታቸውም አካላት ሳይሳተፉበት የሱዳን ገበሬዎች እንዲጠቀሙበት አሳልፎ የመስጠት ስምምነት ተፈርመዋል። ይሄ ስምምነት ተገቢ ስምምነት አይደለም። ስለሆነም የፌዴራል መንግስት ለቅርመተ መዋረዳ የሚገኘው የደለሎ መሬት በተመለከተ በድብቅ የተካሄደውን ስምምነት ሊያረም ይገባል የሚል አቋም ነው ያለን። ስምምነቱን ያደረገው የክልሉ መንግስት አይደለም፣ የፌዴራል መንግስት ነው ያደረገው። ስለሆነም በአዴል ሊያደርግ የሚችለው የፌዴራል መንግስት የወሰነውን ውሳኔ ያደረገውን ስምምነት የተፈጸመው ስህተት እንዲታረም የሚደረግ ነው። ከዚህ አኳያ የወሰነው አቋም ትክክል ነው፣ ስህተትም የለውም። ያነሳነውም ቤዚካሊ የሁለቱን ጭብጦች ነው። ዋናውን የድንበር ጉዳይ በመግለጫው ተነስቷል። በውይይትም ተካቶ ተነጋግረንበታል። የደለሉም ጉዳይ ተነስቶ ተነጋግረንበታል። ጉዳዮቹ ሊፈቱ ይገባል የሚል አቋም ይዘናል። እና ሶስት ነጥቦችን አንስቶ እና መግለጫው ያንን ያካተተ እንጂ ቁንጽል ጉዳይ አይደለም እኔ እስከገባኝ። ከዚህ በመነሳት አሁን ይደረጋል ይሆናል ይሻሻላል የሚሉ ናቸው እንጂ ጠንከር ያለ ነገር አላየንበትም እያሉ ነው እና ከዚህ ከዚህ በመነሳት አስራ ሁለተኛ መደበኛው ጉባኤው ምንም አዲስ ነገር ሊፈጥርልን አይችልም የሚል አስተሳሰብ የያዙ ወገኖች አሉ። እርስ ውይይት የተካሄደባቸው ነጥቦች አንዳንዶቹ በይዘታቸው አዲስ ኮሚቴ ወደ ፈር ብሎ ውይይት ያካሄደባቸው ናቸው። አንዳንዶቹ ቀደም ሲል ስናነሳቸው የቆዩ ነገር ግን ሳይቋጩ የዘለቁና እንዲቋጩ ያደረግናቸው ነጥቦች ናቸው። እነኝህኑ የውይይት አቋሞች ተከትሎ ነው የአቋም መግለጫው የተጻፈው። የአቋም መግለጫ የሚጻፍበት የራሱ ስርዓት አለው። ይደረጋል ማለት በጣም ተገቢ ነው። በአቋም መግለጫ አጻጻፍ ይሆናል ማለትም በጣም ተገቢ ነው። አቋማችን ይሄ ነው እያልን ነው። አቋማችን ይሄ ነው ማለት የእኛ ስልጣን የሆነውን አውቶማቲካሊ እንዲስተካከል እናደርገዋለን። የእኛ ስልጣን ያልሆነውን ደግሞ አቋማችንን እስከገለጽን ድረስ የሚመለከተው አካል እንዲያስተካክለው ይደረጋል። ይሄ ኮሚቴ ተወካይ ኮሚቴ ነው። የብአዴን ማዕከላዊ ኮሚቴ ማለት ተወካይ ነው። የማን ተወካይ? የድርጅቱ ጠቅላላ ጉባኤ ወይም ደግሞ መደበኛ ጉባኤ ጉባኤዎች ተወካይ ነው። ሁሉንም ጉዳዮች የመወሰን ስልጣን የለውም። የድርጅቱ መደበኛ ጉባኤ ላይ ብዙዎቹ ጉዳዮች ይቋጫሉ ብለን እናስባለን። አድማጮቻችን፣ ውይይታችን በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ አስቴር ምስጋናው ነበርኩ፣ ከባህር ዳር። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችንን ለማጠናቀቅ ጥቂት ደቂቃዎች ይኖሩናል። እስከዚያው የኩኩ ሰብስቤን አንድ ተወዳጅ ዜማ እንጋብዛችሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ በቃ ያስተናገድናችሁ። ሰለሞን ክፍሌና አዳኒት ፍሳየንን ከአቀናባሪው ንጉሱ ታምሬ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።